You're with SBS Radio. SPS okay, አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል፣ በቅድሚያ እንኳን ለገና በዓል በሰላም አደረሰ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔም በጣም ሁላችን እንኳን አደረሳችላለሁ። እንግዲህ የገና በዓልን ምክንያት በማድረግ በምዕራብ አውስትራሊያና በተለያየ ቦታ ሆኖ ለሚሰሙት አድማጮቻችን በሙሉ የእንኳን አደረሳችሁ መልእክቶትን እንዲያስተላልፉ ጋብዘናል። እግዚአብሔር ይስጥልኝ። እኔም እንኳን አደረሳችሁ። አመሰግናለሁ። በመጀመሪያ ላካችን መድኃኒታችን ኢየሱስ ክርስቶስ ለዚሁ በዓልን ደስ ስላደረሰን የተመሰገነ የሆነ ሁላችሁም ኢትዮጵያውያን እና ኤርትራውያኑ ህዝበ ክርስቲያን በሙሉ መድኃኒታችን ኢየሱስ ክርስቶስ እንኳን ለበዓለ ልደቱ በሰላም ጠብቆ አደረሳችሁ አደረሰን። መልአኩ በሉቃስ ወንጌል ምዕራፍ ሁለት ላይ ያለው ቁጥር አስር አካባቢ ጀምሮ ያለው መልአኩ ቅዱስ ገብርኤል ለኖሎት ወይም ደግሞ መንጋ የሚጠብቁ እረኞች መጀመሪያ በኢየሩሳሌም ወይም በእስራኤል ሀገር የገለጠላቸው ለነሱ ብቻ ነው። የሰባ ሰገሉ ሁለት ዓመት ያህል ተጉዘው ነው ወደ ኢየሩሳሌም የደረሱ እነሱ በኮኮ ምሳሌ እሱም መልአክ ነው ነው የሚለው በኮኮ ምሳሌ ሆነው መራቸው። ሁለት ዓመት ያህል ተጉዘዋል ነው የሚለው በታሪኩ እና የሩቅ ከሩቁ እነሱ ሰባ ሰገል ናቸው። እነሱም ገና በኮከብ ሰሌዳ ላይ ተስላ ሜታችን ግን ማርያም ሕፃኑ ኢየሱስ ክርስቶስ እንደታቀፈች ሁኖ ነው። እንግዲህ ሲመራቸው የቆየ ኮከብ እና መልአክ መሆኑን አንደኛ፣ ዝቅ ብሎ ነው የሚሄድ በሰው እንትን ሲመራቸው መንገድ እንደሚሰብ፣ ሁለተኛ በቀን ይመራቸዋል ኮከብ በቀን አይሄድም እና በታሪክ ሁሉ እንደሚነበበው መልአክ መሆኑን በብዙ ይረጋገጣል። እዛ ኢየሩሳሌም ሲደርሱ ከሰው ሲደርሱ ይሰወርባቸው ስለነበረ የአይሁድ ንጉስ የተወለደው የአይሁድ ንጉስ ወዴት ነው? ብለው ጠይቀው ነበር። በዚያ ነው ሄሮድስም የተረዱት። እነሱ እዛ እያሉ ምንም ነገር የሚያውቁት ነገር አልነበረ ከኢየሩሳሌም ወደ ቤተልሔም ዘጠኝ ኪሎ ሜትር ነው እንግዲህ እኔም ስለማውቀው እና እነሱ ምንም የሚያውቁት ነገር የለም። ሁሉ ነገር እግዚአብሔር እስካልገለጸ እና ለሰ ከዚያ ላሉት ለእረኞች ብቻ ነው የገለጸላቸው መልአኩ እነሆ በዳዊት ከተማ አዳኝ ጌታ ለእናንተም ለአለም ሁሉ ደስታ የሚሆን ተወልደዋል። ታላቅ ምስራች እቺ ነግራችኋለሁ ና አትፍሩ፣ አይዟችሁ አላቸው። ፍርሀት ያደረባቸው ካሉበት እስከ ቤተልሔም ድረስ ብርሃን በርቶ ነበረ ጌታ ሲወለድ እና ያ ብርሃኑ በጉበግ እያለ አልፎ አልፎ በንትኑ ሲያዩ ደንግጠው ነበር። እንግዲህ አንድ መልአክ ነው የሚለው ከዛ መላእክት፣ ብዙ መላእክት ደግሞ በኋላ ከመልአኩ ጋር አብረው መጥተዋልና። መድህም ዘውት ክርስቶስ እሱም ክርስቶስ ነው አለ። እንግዲህ ያው ስሙንም ጭምር ነው የነገራቸው። ብሩክ መርገመ ስጋ መርገመ ነስ የሌለበት በረከተ ስጋ በረከተ ነስ የሚያድል በዳዊት ከተማ ተወለላቸዋል እና ይዛቸዋል። ከዚያ ምልክቱ ሁሉ ይነግራቸዋል። አራጣቶችም የታሰረ ይላል። ሁለተኛ ደግሞ በጨርቅ የተጠቀለለ ሆኖ ህፃኑን ነው። ሶስተኛ በበረት ወይ በእንስሳት ጎል የሚለው የማደሪያ ነው። የእንስሳት ማደሪያ ወይም በረት ነው። በዚያ ላይ ተኝቶ ወይም በዚያ ላይ ተጥሎ ታገኝታላችሁ። በኋላቸው ከዛም መልአኩ ከነገራቸው በኋላ እነዚህ ኖሎ እረኞች ተነስተው ወደ ቤተልሔም ሂደዋል። ከዛ መልአኩ እንደነገራቸው ሕፃኑም በጨርቅ ተጠቅሎ በበረት ላይ ዘው ተኝቶ አገኙት። ደስ አላቸው። ከዚያ በኋላ ስራት ለእግዚአብሔር ብለው ከመላይት ጋር አመስግነዋል። ዮም አደ መሬት ኮኑ መላይት ወሰብ ከመይሰብ ወለ ክርስቶስ በቃል አሚን፣ የሚለው ቅዱስ ያሬድ መላይትና ሰዎች ሚላቸው አንድ ላይ ሆነው ስራት ለእግዚአብሔር፣ ምስጋና ለእግዚአብሔር በሰማይ ወሰላም በምድር ስምረቱ ለሰው ልጅ በምድርም ሰላም ይሆን። ሰላም ሰውና እግዚአብሔር በኃጢአት ምክንያት ተጣልተው ነበረና ገዛ አንድ ላይ ሁነው ዘመሩ ይላል። የጌታችን ኢየሱስ ክርስቶስ ከመታችን ነው ቃል ስጋ ኮነ ከመታችን ነው ነፍስና ስጋ የተዋሃደው። ነቢያት አስቀድመው ሁሉም ተናግረውታል። እነ ኢሳያስም ናሁ ድንግል ትጸንስ ወትወልድ ወልድ ወልደ ወትሰምዮ አማኑኤል ስሙንም አማኑኤል ትለዋለች። ንሆ ድንግል ትጸንሳለች በድንግልና ጸንሳ ድንግልና የመላኩን ብስራት ነው ያው ሉቃስ ያለው ምዕራፍ አንዱ ያለው ቁጥር ሀያ ስድስት ጀምሮ ያለው በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ብላታል። መላኩ ቅዱስ ገብርኤል ሲያበስራት ሳለ አትፍሪ፣ መንፈስ ቅዱስ ይመጽእ ላዕሌኪ ኃይለ ልዑል ይጼልለኪ ብሎ ሲያበስራት ሳለ መንፈስ ቅዱስ ያድርብሻል፣ ሀይልልን ወልድም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ይሆናል ብላት ነበረና ያንን እንግዲህ ነፍስና ስጋ ከሜታችን የተገኘ ነው እና መልአኩ የዓለም መድኃኒት ያለው ኢየሱስ ክርስቶስ ወደ ዓለም መምጣቱ አምላካችን አዳምን ለማዳን ነው እና ሰው ሁሉ ደግሞ የአዳም ልጅ ነው። ስለዚህ ኢሳይያስ እንትን ሜት የተናገሩት ከልደተ ክርስቶስ በፊት በስምንት መቶ ሰላሳ አካባቢ ነው የነበሩ። ድህነቱ ለሁሉም ነው፣ ነገር ግን ለሚያምኑበት ለተቀበሉት ነው የመጣው። ግን ለሁሉ ነው። ስለዚህ አሁን ይህንን ልደት በየጊዜው የድህነታችን መሰረት ነው። የአዲስ ኪዳን ትልቁ ስጦታ የጌታችን ኢየሱስ ክርስቶስ ስጋውና ደሙ ነው ትልቁ። እና የሰው ልጅ ዘላለም እየታደሰ በዚሁ ይኖራል። ለሚያምኑት ለሚቀበሉት ሁሉ መንግስተ ሰማያት የሚያወርስ ነው እና ይህንን ነው። ስለዚህ ልደቱ የእምነታችን መሰረት ነው ማለት ነው። እና ሁላችንም እናከብረዋለን። የዓለም ሕዝብ የተለያየ አቆጣጠር ቢኖርም የጌታችን ልደት ያከብራል። ስለዚህ በዓለም ልደቱ የሁላችን መሰረት የሁላችን ልነት ስለሆነ ሁላችንም እንኳን አደረሳችሁ። አምላካችን ሀገራችን ኢትዮጵያንም ሰላሙን፣ ፍቅሩን እንዲሰጥልን በአሁኑ ሰዓት በተለይ ኢትዮጵያውያን ባለፈው ሁሉ እንደተናገርነው ችግር ላይ ነው ያለው ሕዝቡ በእውነት በውጭ ያለውም ያው ነው ተጨንቆ፣ በውስጥ ያለውም ጭንቅላይ ነው ያለ። እና ይህም ደግሞ ከእግዚአብሔር ምሕረት ቢመጣ ነው መፍትሄ የሚሆንና እግዚአብሔር መፍትሄው እንዲያመጣልን፣ በዚህ ተጨማሪ መናገር ፈልጋለሁ። ሀገራችንም ህዝባችንም ሁሉ ሰላም ያድርግልን። መልካም በዓለ ልደት ለሁላችንም ያድርግልን አምላካችን። እናንተም አመሰግናለሁ። እግዚአብሔር አምላካችን ይባርካችን፣ ይቀድሳችሁ ለህዝባችን ለሀገራችን፣ ለዓለም ሁሉ ሰላሙን፣ ፍቅሩን ይስጥልን። የእናታችንን ግን ማርያምን በረከ ረዲዮ ከሁላችን ጋር ይሁን። እዚያር ስጥል ዚያር ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ቆይታ እናመሰግናለን። በድጋሚ እኔም አመሰግናለሁ። ዚያር ስጥል እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your